ትግራይ ውስጥ ቤት ለቤት የተካሄደው የኮሮና ቫይረስ አሰሳ ትናንት ተጠናቋል። ለአራት ቀናት በመላው ክልል በተካሄደው አሰሳ የተጠረጠሩ ሰላሳ ሶስት ሰዎች ወደ ለይቶ ማቆያ እንዲገቡ መደረጉን መቀለ ያለው ሪፖርተራችን ሙሉጌታ አጽባሃ ዘግቧል። ዝርዝሩን ከሙሉጌታ የትግራይ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር ሐጎስ ጎደፋይ በዛሬው እለት በሰጡት መግለጫ ሰኞ ሚያዚያ አምስት ሁለት ሺ አስራ ሁለት የተጀመረው ለአራት ተከታታይ ቀናት የቆየው የቤት ለቤት አሰሳ ትናንት ሚያዚያ ስምንት እንደተጠናቀቀ ተናግረዋል። ህዝብ በኮሮና ቫይረስ ወረርሽኝ ያለው ግንዛቤ ምን ይመስላል፣ በእያንዳንዱ ቤተሰብ የቫይረሱ መከላከያ አለ ወይስ የለም በማለት ለማረጋገጥ አሰሳው አጋዥ ነበር ብለዋል። ዶክተር ሐጎስ በተካሄደው የቤት ለቤት አሰሳ ሰላሳ ሶስት ሰዎች በቫይረሱ የተጠረጠሩ ተለይተው ምርመራ እየተካሄደ መሆኑም አስታውቀዋል። ምልክቶች የታየባቸው የተጠረጠሩ ሰዎች ተብለው በአሰሳው ያገኘ ናቸው ሰላሳ ሶስት ሰዎች ናቸው። እነዚህ ሰዎች በምርመራ ሂደት መሰረት ናሙና እየተወሰደ ይገኛል። ምርመራም እየተካሄደ ነው። በትናንትና እለት ብቻ የስድስት ሰዎች ናሙና መጥቷል። የአንዳንዶቹም በየወረዳው እንደ አዲስ የተጠረጠሩ ሰዎች ዳግም ለመጠርጠር ይበቃሉ ወይ ተብሎ እየታየ ነው ነው ያሉት ሉት ዶክተር ሓጎስ በመግለጫቸው በቤት ለቤት አሰሳው ከ10 ዓመት በፊት በተካሄደው የሕዝብ ቆጠራ መሰረት 13 ሚሊዮን ቤተሰቦች እንዲካተቱ ታቅዶ የነበረ ሲሆን በተግባር ግን አንድ ሚሊዮን 500 በተካሄደው አሰሳ የህብረተሰብ ግንዛቤ በወረርሽኙ መከላከል 58 በመቶ መሆኑና የመከላከያ ግብአቶች ያሏቸው ደግሞ 48 በመቶ መሆናቸው ታውቀዋል ብለዋል። ዶክተር ሓጎስ ጎደፋኝ በትግራይ ክልል አስሳው ለመጀመሪያ ጊዜ በመካሄዱና በአፈጻጸም ሂደት ጉድለት ሊኖር እንደሚችል ሲል ያመኑት ዶክተር ሐጎስ በትግራይ የወረርሽኙ የመከላከልና የመዛመት አቅም ያለበት ደረጃ ለማወቅ አጋዥ ነው ብለዋል። ተራእዩ ገዛውቲ ወይ ከዓ መራሕቲ ስድራ አሁን በአሰሳው ያገኘ ነው እንደ ትልቅ ማስረጃ ነው። በተለይ ደግሞ በቀጣይ ለምንሰራቸው ጉዳዮች ላይ አጋዥ ነው። ለመከላከል ስራው ደግሞ በተጠናከረ መንገድ እንዲሄድ ያግዛል ነው ያሉት። ከተለያዩ አካባቢዎችና ውጭ ሀገራት ወደ ትግራይ የሚገቡ እንግዶች ለ14 ቀናት ተለይተው እንዲቆዩ በተወሰነው መሰረት እየተፈጸመ ነው ሲሉ ኃላፊው ተናግሯል። የትንሣኤ በዓል ምክንያት በማድረግ ከቤተሰቦቻቸው ጋር በዓሉ ለማክበር ወደ ትግራይ የሚጓዙ ሰዎች በዓሉን በለይቶ ቢቆያ ስለሚያሳልፉት ባሉበት አካባቢ ቢቆዩ ይመረጣል ብለዋል። ዶክተር ሓጎስ በቀጣይ የቫይረሱ ወረርሽኝ ተጋላጭ ለሆኑ ማለትም ቫይረሱ በከፍተኛ ደረጃ ከተዛመተባቸው ሀገራት ወደ ትግራይ የገቡ ረዥም ርቀት የሚጓዙ አሽከርካሪዎች፣ ኒሞኒያ የተገኘባቸው፣ በጽኑ ሕሙማን ክፍል የሚገኙ ታካሚዎች፣ እንዲሁም በድንገተኛ ክፍል የሚሰሩ የጤና ባለሙያዎች ቅድሚያ ተሰጥቶ የኮሮና ቫይረስ ምርመራ ይካሄዳል ሲሉ የትግራይ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር ሓጎስ ጎደፋይ ገልጸዋል። ለአሜሪካ ድምጽ ሙልጌታ محمد غلم